ኢትዮጵያ ውስጥ በተካሄዱ ሥነ ሥርዓቶች ላይ ሕፃናት ችግሮቻቸውን ለመፍታት የተለያዩ ዘዴዎችን መጠቀም እንደሚቻል መድረኮቹን የመሩትና የተሳተፉ ሕፃናት ተናግረዋል። የሴቶችና ሕፃናት ጉዳይ ሚኒስቴር የኢትዮጵያ ሕፃናት መብቶቻቸው ተከብረውላቸውና ደህንነታቸው ተጠብቆ እንዲያድጉ እየሰራ መሆኑንም አስታውቋል። የተባበሩ መንግስታት ድርጅት የሕፃናት አጣዳፊ ፈንድ ዩኒሴፍ ኢትዮጵያ ውስጥ ባለፉት 60 ዓመታት ያከናወናቸው ተግባራትም ተወስተዋል። ዝርዝሩን በለስካቸው አመልገዋል። በተባበሩት መንግሥታት ድርጅት የስብሰባ ማዕከል ነበር የዓለም የሕፃናት ቀን ዛሬ የተከበረው። የበዓሉን ሥነ ሥርዓት በመድረክ ከማስተናበር አንስቶ አብዛኛውን ክንውን የመሩት ሕፃናት ናቸው። በሕፃናት ጥበቃ፣ በሕፃናት ጤናና አመጋገብ፣ በሕፃናት የውሃና የንጽሕና አጠባበቅ፣ በሕፃናት ትምህርት፣ በሕፃናት ጉልበት ብዝበዛ፣ ፍትሕ ለሕፃናት፣ ምቹ ስፍራዎችን ለሕፃናት ማዘጋጀትንና በመሳሰሉ ዘርፎች ሁሉ የእውኑን ሚኒስትሮችን በመመሰል እናደርገዋለን ያሉትን ሕፃናቱ ዘርዝረዋል። ሁሉም የየዘርፋቸውን ሚኒስትር በመመሰል የእውኑን ዓለም የሴቶችና ሕፃናት ሚኒስቴር መሥሪያ ቤታቸውን የወክሉት ግን ወይዘሮ ደሚቱ አምቢሳ ናቸው። ወይዘሮ ደሚቱ እንዳሉት መሥሪያ ቤታቸው በሕገ መንግሥቱ የሰፈረውንና የሕፃናትን መብት የተከለውን ድንጋጌ መሠረት በማድረግ የሕፃናት ፖሊሲ በመቅረጽ ልዩ ልዩ ተግባራትን እያከናወነ ነው ብለዋል። በዚህም የኢትዮጵያ ሕፃናት መብታቸውና ደህንነታቸው ተጠብቆ እንዲያድጉ ምቹ ሁኔታን የፈጠረ ሲሆን በተለይ ለችግር የተጋለጡ ሕፃናት መብትና ደህንነት እንዲጠበቅ ትኩረት በመስጠት እየተንቀሳቀሰ ነው። ለምሳሌ ያህል ከተለያዩ ባለድርሻ አካላትና አጋር ድርጅቶች ጋር በመተባበር ከወላጆቻቸው በመለየት በጎዳና ላይ የሚኖሩና በጎዳና ስራ ላይ የተሰማሩ ህጻናትን በመለየትና የስነ ልቦናና የክህሎት ስልጠና በመስጠት ከወላጆቻቸውና ና ከህብረሰቡ ጋር የማቀላቀልና የማዋሃድ ስራዎች እየተሰሩ ይገኛሉ። ሌላው በዚህ ከበደ ወርቁ አንዱ ነበሩ። እርሳቸውም ቀደም ሲል በህፃናት ሚኒስትሮቹ ህጻናቱ ራሳቸውን ሻዶ ሚኒስትርስ ብለው ሰይመዋል በየዘርፎቻቸው ያደረጓቸውን ንግግሮች በአድናቆት አስታውሰው የጎዳና ተዳዳሪ ህፃናትን ችግር ለማስወገድ ምን ዘዴ አላቸው? ሲሉ ጥያቄ ሰንዝረው ነበረ። አንዱን ሚኒስትር የተመሰለው ህፃን የሚቀጥለውን መልስ ሰጠ። ሁሉም ህብረተሰብ መማርና ለውጥ ማምጣት አለብን። እንዲሁም ደግሞ ለህብረተሰቡ ልዩ ትኩረት ለህፃናትን ልዩ ትኩረት መስጠት፣ ህፃናት ጎዳና ላይ ወጥተው የሚደርስባቸውን ችግሮች ሙሉ ለሙሉ ማሳየት። እኔም እንደ ፍትህ ሚኒስትርነቴ ይህንን ችግሮች የሚደርሱባቸው ወይም ደግሞ ጎዳና ላይ ሆነው የሚደፈሩ ህጻናቶችን እንዲሁም በየሰፈሩ በየቦታውም ሆነው ለችግር የተጋለጡ ህጻናቶችን ሙሉ ታርጌታችን አድርገን በህጻናት ላይ ከሰራን ምንም አይነት የጎዳና ተዳዳሪን በሀገራችንም በዓለማችንም አናይም ብዬ አስባለሁ። መሰረቱ ብለን የምናስበው ድህነት ነው። ድህነትን ደግሞ ለመቅረፍ ሙሉ ለሙሉ ትምህርት ሙሉ ለሙሉ ሀብታም ማድረግ ስለሚችል ትምህርታችን ትምህርታችንን እንደምን ለህብረተሰቡ ያለን ግንዛቤ ከጨመረ ምንም አይነት ሰው በሀገራችንም ሆነ በአለማችን ላይ አናይም ብዬ አስባለሁ። አመሰግናለሁ። ሌላውን ሚኒስትር የተመሰለችው ህፃን ደግሞ ሌላም ዘዴ አለ አለች። በኢኮኖሚ የሚሆን በሌላም ነገር በጣም ያደጉ ሀገራትን ተሞክሮች ብንወስድ እነሱ ሀገር ጉድፈቻ፣ የሀገር ውስጥ ጉድፈቻ፣ የአደራ ቤተሰብ እና ሌሎች አማራጭ ነገሮችን ይጠቀማሉ። ለምን ኢትዮጵያ ውስጥ ይሄ ነገር ለምን አይመጣም? እያንዳንዳችን እኮ ኢኮኖሚካሊ ትንሽ የተሻለ አቅም ካለን አንድ ልጅ ከራሳችን ውጪ አንድ ልጅ ጨምረን የማሳደግ አቅም አለን። ስለዚህ ሁልጊዜ ወደ ውጪ መላክ ብቻ አይደለም፣ አንድ ችግረኛ ህፃን ሲመጣ ወደ ውጪ መላክ ወይም ደግሞ ሌላ እርዳታ መፈለግ ብቻ አይደለም። የሀገሪቱ ህዝቦች ለሀገሪቱ ህፃናት መቆም ይችላሉ፣ እኛም ደግሞ እንችላለን። ስለዚህ እንደ አማራጭ አሁን ላይ ሴቶችና ህጻናትም፣ ሌሎች አጋር ድርጅቶችም እያመጧቸው ሀሳቦች አሉ። የሀገር ውስጥ ጉዲፈቻ አለ፣ የአደራ ቤተሰብ አለ፣ ሌሎች ሌሎች አማራጭ ነገሮች አሉ። ስለዚህ ወደ ውጭ መላክ ብቻ ሳይሆን እኛ ጋር አምጥተን እንደ ራሳችን፣ እንደ እህት፣ እንደ ወንድማችን፣ እንደ ልጆቻችን አይተን ብናሳድጋቸው ይሄ ራሱ አንድ ትልቅ ነገር ነው፣ የጎዳና ተዳዳሪነትን ለማጥፋት ይህንንም እንደ መልስ ብታዩት ብዬ ነው። አመሰግናለሁ። በዚህ መድረክ ላይ ከተነሱት ችግሮች አንዱ በህፃናት ላይ የሚፈጸመው የጉልበት ብዝበዛ ነው። አንድ የዩኒሴፍ ማስረጃ እንደሚያመለክተው ከሆነ ከአምስት እስከ አስራ አራት ዓመት ዕድሜ ካላቸው ኢትዮጵያውያን ህፃናት ሀያ ሰባት በመቶ የሚሆኑት የጉልበት ብዝበዛ ይፈጸምባቸዋል። በዚህ ክብረ በዓል ላይ ለመሳተፍ ከአማራ ክልል የመጣ ልጅ እንዲህ ይላል። በእኛ ወረዳ፣ ደራ ወረዳ ላይ ሰላሳ ስድስት ቀበሌዎች አሉ። ከሰላሳ ስድስቱ ቀበሌዎች ወርድ ዲቪዥን ኢትዮጵያ ስድስቱ ቀበሌዎች ብቻ ላይ እየሰራ ይገኛል። ከስድስቱ ቀበሌዎች ደግሞ እኔንም ጨምሮ ሁለት መቶ የጉልበት ብዝበዛ ላይ ያሉ ወጣቶችን አቅፎ ይገኛል። ሰላሳ ቀበሌዎች ላይ ምንም አይነት እንቅስቃሴ ድጋፍ የለም። ብዙ ህጻናት ግን እድሜያቸው ከአስራ ሶስት ከአስራ ስምንት ያሉ የተለያዩ ከባድና ይህ ነው የማይባል የጉልበት ብዝበዛዎች እያስተናገዱ ይገኛል። በዚህ ስነ ስርዓት ላይ ዩኒሴፍ ማለትም በተባበሩት መንግስታት ድርጅት የህጻናት መርጃ ድርጅት በኢትዮጵያ ያሳለፋቸውን ስልሳ አምስት አመታት ወደኋላ መለስ ብሎ አስታውሷል። በኢትዮጵያ የዩኒሴፍ ተወካይ ሚስስ ጂሊያ ሜልሶፕ ዋና ዋና ስኬቶች ያሏቸውና ተግዳሮቶችን ዘርዝረዋል። በኢትዮጵያ ከ18 ዓመት ዕድሜ በታች የሚገኙ ሕፃናት ቁጥር ከሀገሪቱ የሕዝብ ቁጥር 48 በመቶውን እንደሚሸፍኑ መረጃዎች ይጠቁማሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ